ኢትዮጵያና የተባበሩት አረብ ኤሚሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ከተባበሩት አረብ ኤሚሬቶች ዓለም አቀፍ ሚኒስትር ጋር መወያየታቸውን በጠቀሰበት መግለጫ ነው ሚኒስቴሩ ይህን ያስታወቀው። የኤርትራ የውጭ ጉዳይ ሚኒስቴር ኡስማን ሳልህ አዲስ አበባ መግባታቸውን ደግሞ ምንጮች ጠቁመዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ የተባበሩት አረብ ኤምሬቶች የዓለም አቀፍ ትብብር ሚኒስትር አዲስ አበባ መሆናቸውን የጠቆመበት ስምምነት እንደተፈረመ የሚያመለከተበት ነው። የሚኒስቴሩ መግለጫ እንዳለው የተባበሩት አረብ ኤምሬቶች የዓለም አቀፍ ትብብር ሚኒስትር ሪም አልሃሽሚን ዛሬ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተወያይተዋል። ዛሬ የተካሄደው የጠቅላይ ሚኒስትር አብይና የሚኒስትሯ ውይይት በሁለትዮሽ የትብብር ጉዳዮች ላይ ማተኮሩንም ገልጿል። ኢትዮጵያና የተባበሩት አረብ ኤሚሬቶች ያለውን ግንኙነት የበለጠ ማጠናከር በሚቻልባቸው ጉዳዮች ላይ ምክክር አድርገዋል ነው ያለው። ስምምነት ተደረሰበት የተባለው ጉዳይም በመግለጫው ተጠቅሷል። ኢትዮጵያና የተባበሩት አረብ ኤምሬቶች ከአሰብ እስከ አዲስ አበባ የነዳጅ ማስተላለፊያ ቱቦ ለመዘርጋት ከስምምነት መድረሳቸው ነው የተጠቆመው። መግለጫው መቼና እንዴት የሚሉ ዝርዝር ሁኔታዎችን አልጠቀሰም። የአሰብን ወደብ የመጠቀም ጉዳይ በቅርቡ ከኤርትራ ጋር የተደረሰውን የሰላም ስምምነት ተከትሎ የመጣ ነው። በተያያዘ ዜና የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ አዲስ አበባ መሆናቸውን ምንጮች ጠቁመዋል። የሚኒስትሩን መምጣት አስመልክቶ እስካሁን ከመንግስት ወገን የተሰጠ ይፋ መግለጫ የለም። Lami di Kadems Radio, Sekender Freo, Kadis Habibab.